እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ የረቡዕ ነሐሴ 15 2011 ዓ ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። ኢትዮጵያ ለ24 ዓመታት ዘርግታው የነበረውን የትምህርት ስርዓት ከመጪው አዲስ ዓመት ጀምሮ በአዲስ እንደምትተካ አስታውቃለች። የስድስት ዓመት የአንደኛ ደረጃ ትምህርት የሁለት ዓመት የመካከለኛ ደረጃ ትምህርትና የአጠቃላይ ሁለተኛ ደረጃ ትምህርት የአራት ዓመት ፕሮግራም ሆኖ ተማሪዎቹ እስከ አስራ ስምንት ዓመታቸው የአጠቃላይ ትምህርት እንዲሳተፉ የሚል ለውጥ አለው። የትምህርት ሚኒስቴር ሚኒስትር ዶክተር ጥላዬ ጌቴ ናቸው። በዚህ ዙሪያ የሰጥኑን ማብራሪያ ይዘን እንመለሳለን። ፀሐይ መማር ትወዳለች በሚለው ስራዋ የምትታወቀው ብርክታይት ጥጋቡ ዛሬ የጋቢና እንግዳ ናት። ጥበብ ልጆች ምንድን ነው የሚያደርገው? አዲስ አይነት እይታ ማምጣት ነበረ። ያም ምንድ ነው ሴቶችን ከዚ በፊት አይተናቸው በሚያናቀው ሁኔታ ማሳየት። ለምሳሌ ሴቶችን እንደ ታላቅ ኃይል ያላቸው የገጸ ባህርያት አድርጎ ማየት ብዙ አልተለመደ። አሸንዳ፣ ሻደይ፣ አሸንድዬና ሶለል ዛሬ ከዋዜማው ጀምሮ እየተከበሩ ነው። ለዛሬ ወደ መቀለያ አምርተን በዛ ስለሚከበረው የአሸንዳ በዓል ዝግጅት ይዘናል። አሁን ያው እንደምታየው ዋዜማ ነው። ሰው ዝግጅት ላይ ነው። ጌጣጌጥ በመግዛት ልብስ፣ ሹሩባ በመሰራት ምናምን እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ሌሎች ለምሽቱ ያዘጋጀናቸውን ብዙ ዘገባዎችም ታዳምጣላችሁ። የሙዚቃ ምርጫም ተዘጋጅቶላችኋል። ፕሮግራሙን በመምራት ሲሆን ግርማና ኤደን ገረመው አብረናችሁ እንሆናለን። በቅድሚያ ግን የኢትዮጵያን ወቅታዊ ሁኔታ ያካትቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናስደምጣችሁ። በምስራቅ ሐረርጌ ዞን የቁልቢ ገብርኤል ገዳም አስተዳዳሪ የሆኑት መልአከ ኃይል ቆሞስ አባንቁ ሥላሴ ከቅዳሴ መልስ በቤታቸው ሞተው መገኘታቸውን ተከትሎ በተነሳ ተቃውሞ አንድ ሰው ሞቶ አምስት ሰዎች መቁሰላቸውን ምንጮች ለቪኦኤ አስታውቋል። መልአከ ኃይል ቆሞስ በአስተዳዳሪነት ተሹመው ከመጡ ገና አራት ወራት ቢሆንም ከህዝቡ ጋርም ተቀራርበው ይሰሩ ነበር ተብሏል። ሞታቸውን ተከትሎ ለተቃውሞ የወጣው የከተማው ነዋሪ ከፖሊስ ጋር ተጋጭቶ አንድ ታዳጊ ሲሞት አምስት ደግሞ እንደቆሰሉ ያገኘነው መረጃ ያመለክታል። ስለ ጉዳዩ ከፖሊስ መረጃ ለማግኘት ያደረግነው ሙከራ እስካሁን አልተሳካም። አዲስ ቸኮል ዘገባውን አድርሶናል። የሱዳን ከፍተኛው ጀኔራል ወታደራዊና ሲቪሎችን ያካተተው መማክርት መሪ በመሆን ጄኔራል አብዱልፋታህ አል ቡርሃን ቃለ መሀላ ፈጽመዋል። ሉዓላዊ መማክርቱ ምርጫ እስከሚካሄድበት ጊዜ ድረስ ሀገሪቱን ያስተዳድራል። መማክርቱ አስራ አንድ አባላት ሲኖሩት ሁሉም ቃለ መሀላውን ፈጽመዋል። ጀኔራል ቡርሃን ባለፈው መያዝያ ወር ለሶስት አስርተ ዓመታት ያህል የሀገሪቱ ፕሬዚዳንት የነበሩትን ኦመር አልበሽርን ከስልጣን ያስወገደውን ወታደራዊ ካውንስል ሲመሩ ቆይተዋል። አዲሱ መማክርት የተመሰረተው ወታደራዊ መሪዎችና በሲቪሎች የሚመራ መንግስት እንዲመሰረት ሲጠይቁ በቆዩት ተቃዋሚዎች መካከል በ ተደረገ የስልጣን ክፍፍል ስምምነት ነው። ወታደራዊ መሪ ሉዓላዊ ካውንስል ለ21 ቀናት ይመራሉ፣ የሲቪል መሪው ደግሞ ለቀጣዮቹ 18 ወራት ይመራሉ ተብሏል። ከጾታ ጥቃት ጋር በተያያዘ ተከሰው እስራት የተፈረደባቸው ካርዲናል ጆርጅ ፔል ጉዳይ እንደገና እንዲታይ የቀረበለትን የግባኝ ጥያቄ አንድ የአውስትራሊያ ፍርድ ቤት ውድቅ ማድረጉን ቫቲካን እንደምትቀበል አስታወቀች። ካርዲናል ፔል ጥፋተኛ አለመሆናቸውን ያለማቋረጥ እየተናገሩ በመሆናቸው አቤቱታቸውን እንደገና የማቅረብ መብት እንዳላቸውም ከአቡኑ መንበር ጽሕፈት ቤት የወጣ ማስታወሻ አመልክቷል። ለከፍተኛ ፍርድ ቤት አቤቱታ ማስገባት ይኖርባቸው እንደሆን ለመወሰን የካርዲናሉ ጠበቆች የተላ ያሳለፈውን ፍርድ እየመረመሩ ነው ተብሏል። ዩናይትድ ስቴትስና ደቡብ ኮሪያ በቅርቡ ሲያካሄዱት የቆየ ወታደራዊ ልምምድ አብቅቷል። የሰሜን ኮሪያን ጉዳይ እንዲከታተሉ ተልከው ወደ ኮሪያ መዲና ሰውል የገቡት ከፍተኛ የዩናይትድ ስቴትስ ልዑክ ስቲቨን ቢገን ከሰሜን ኮሪያ ምላሽ እንዳገኘን ስራ ለመጀመር ዝግጁ ነን ሲሉ ተደምጠዋል። ይህ ሁኔታም ከሰሜን ኮሪያ ጋር እንዲደረግ ሲጠበቅ የነበረውን የስራ ውይይት ለመቀጠል ምቹ አጋጣሚ የፈጠረ አስመስሎታል ተብሏል የዩናይትድ ና ደቡብ ኮሪያ ሲያካሄዱት የቆየው የወታደራዊ ልምምድ እንዳበቃ ወደ ንግግር ልትመለስ እንደምትችል ሰሜን ኮሪያ ፍንጭ የሰጠች ቢሆንም ከሰውልም ሆነ ከዋሽንግተን ጋር የመነጋገር ፍላጎት ያላት መሆኑን በአዲስ መልክ የገለጸችው ነገር የለም። ወደ የመን ስናመራ ደግሞ የየመን ሁቲ አማጽያን ኤምኪዩናይን የተባለ ድሮን ማለትም ሰው አልባ ተዋጊ አውሮፕላን መጥተው መጣላቸውን አንድ የአሜሪካን ባለስልጣን ለአሜሪካ ድምጽ ተናግረዋል። ባለስልጣኑ ስማቸውን ሳይገልጹ ለአሜሪካ ድምጽ በሰጡት ቃል መጥተው የጣሉት ሁቲዎች ቢሆንም ያስቻለቻቸው ኢራን ናት ብለዋል። ዘገባዎች በገለጹት መሰረት ድሮኑ ከየብስ በተተኮሰ ሚሳኤል የተመታው በአገሪቱ ደቡብ ምስራቅ ክፍል ነው። ድሮኑ የተመታው በዩናይትድ ስቴትስና በኢራን መካከል ውጥረት በከረረበት ወቅት ነው። አድማጮች ለሰዓቱ ያዝናቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ ከቀሬ የጋቢና ፕሮግራሞቻችን ጋር አብራችን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ኤደን ገረመው እያስተናገድናችሁ እንገኛለን። አሁን ወደ ቀዳሚውና የዕለቱ ርዕሳችን እናስደምጣችሁ። ኢትዮጵያ ለሃያ አራት አመታት ዘርግታው የነበረውን የትምህርት ስርዓት ከመጪው አዲስ አመት ጀምሮ እንደምታሻሽል ታውቋል። የትምህርት ሚኒስቴር ዶክተር ጥላዬ ጌቴ ለአሜሪካ ድምጽ ራዲዮ እንደተናገሩት ሀገሪቱ ስትጠቀምባቸው የነበሩ ከቅድመ መደበኛ ትምህርት እስከ ከፍተኛ የትምህርት ተቋማት የሚደርሱ አዳዲስ አወቃቀሮች ይፋ ተደርገዋል። ግብረ ገብን የመሰሉ ትምህርቶች ከአመታት በኋላ እንዲመለሱ ሲደረጉ የሀገሪቱን ኢኮኖሚያዊ ርዕየተ ዓለምን ያገናዘቡ የከፍተኛ ትምህርት አወቃቀሮች እንደሚተዋወቁም ሚኒስተሩ ተናግረዋል። ሀብታሙ ስዩም ዝርዝሩን አሰናድቷል። ሩብ ምዕተ ዓመታት ያክል በሥራ ላይ የነበረውን የትምህርት ሥርዓት በጎ የሆኑ ጎኖቹና እንከኖቹን በመመርመር እንደ አዲስ ማሻሻል እንዳስፈለገ የነገሩን የትምህርት ሚኒስትር ዶክተር ጥላዬ ጌቴ ማሻሻያው ነባረውን የአጠቃላይ ትምህርት እርከን በመቀየር እንደሚጀመር ይናገራል። መዋቅሩ ስድስት ሁለት አራት እንዲሆን ተደርጓል። የስድስት ዓመት የአንደኛ ደረጃ ትምህርት የሁለት ዓመት የመካከለኛ ደረጃ ትምህርትና የአጠቃላይ ሁለተኛ ደረጃ ትምህርት የአራት ዓመት ፕሮግራም ሆኖ ተማሪዎቹ እስከ አስራ ስምንት ዓመታቸው የአጠቃላይ ትምህርት እንዲሳተፉ የሚል ለውጥ አለው። ከአጠቃላይ ትምህርት እርከን ለውጥ በመቀጠል ከቅድመ መደበኛ እስከ ከፍተኛ ትምህርት ድረስ በሚሰጡ ትምህርቶች ላይም የይዘትና አቀራረብ ለውጥ ስለመደረጉም ዶክተር ጥላይ ነግረውናል። ለወትሮው የቅድመ መደበኛ ትምህርት ላይ ከፍተኛ ተሳትፎ ሲያደርጉ የነበሩት በግሉ ዘርፍ የተሳተፉ ወገኖች ናቸው። አሁን ላይ ግን ከመደበኛው ትምህርት ጋር አብሮ መንግስትም እንደሚሳተፍበት ሚኒስትሩ ነግረውናል። አጠቃላይ ትምህርቶች የሚሰጡባቸው ቋንቋዎችና እንደ አዲስ የተካተቱ ትምህርት አይነቶችም በለውጥ ውስጥ እንደታሰበባቸው ጠቁመዋል። ቋንቋ እንደተመለከተ ነው ተማሪዎች በአንደኛ ደረጃ በአፍ መፍቻ ቋንቋቸው እንዲማሩ ከሶስተኛ ክፍል ጀምሮ ደግሞ የሆስቴላዊ ቋንቋን እንዲማሩ እንግሊዘኛን ከአንደኛ ክፍልና ከዘጠነኛ ክፍል ጀምሮ በማስተማሪያ ቋንቋነትና በሳብጀትነት እንዲሰጥ እንደዚሁም ደግሞ ለሀገር ውስጥ መግባቢያ እንዲያገለግል ሌላ ተጨማሪ ቋንቋ በየክልሎች ምርጫ እየተደረገ ተጨማሪ ቋንቋ የሚማሩበት ስርዓት እንዲዘረጋ በጥናት ላይ ተመስርቶ ምክረ ሀሳብ አለ። ሌላ የሙያ ትምህርት አብሮ ተካቶ ከቅድመ መደበኛ ጀምሮ እስከ አስራ ሁለተኛ ክፍል ቦኬሽናላይዝ የሚሆንበት ስርዓት ይዘረጋል። ከአንደኛ እስከ ስድስተኛ ክፍል ደግሞ የግብረ ገብነት ትምህርት ወይም የሞራል ትምህርት እንዲማሩና ሀገራቸውን የሚያውቁ እርስ በርሳቸው የሚከባበሩ፣ በመልካም ስነ ምግባር የታነጹ እንዲሆኑ ከሰባት ክፍል በኋላ ደግሞ የተመዘጋ ትምህርት የሚሰጥበት ስርዓት ከመንድ ተደርጓል። ቀደም ባለው አሰራር ወደ ከፍተኛ ትምህርት ተቋማት መዘጋጃ እርከን ወይም ፕሬፓራቶሪ ስኩል ለመግባት የሚሰጠው የአስረኛ ክፍል ፈተና ቀሪ መደረጉን በምትኩ በከፍተኛ ሁለተኛ ደረጃ ትምህርት ቤቶች እርከን ላይ የቴክኒክና ሙያ ትምህርቶችን ጨምሮ ተማሪዎች እንዲቀስሙ እንደሚደረግም ሰምተናል። ሁለተኛ ደረጃ ትምህርት የሚገቡ ተማሪዎች የሁለተኛ ደረጃ ትምህርት ቤቶቻችን አብዛኞቹ የአጠቃላይ ሁለተኛ ደረጃ ትምህርት ይሆናሉ። በተመረጡ ሁለተኛ ደረጃ ትምህርት ቤቶች ደግሞ የሙያ ስልጠና የፍላጎት ያላቸው ተማሪዎች የሚገቡባቸው የሁለተኛ ደረጃ ትምህርት ቤቶች እንዲኖሩ ይደረጋል። ፋውንዴሽን ሲቢቲ ወይም ደግሞ መሰረታዊ የቴክኒክና ሙያ ስልጠና ይሰጣሉ። ከዚህ ከመሰረታዊ ቴክኒክና ሙያ ስልጠና በሁለተኛ ደረጃ የሚያልፉ ተማሪዎች ደግሞ በልዩ የማትሪክ ፈተና ወደ አፕላይድ ሳይንስ ዩኒቨርሲቲዎች የሚሄዱበት ስርዓት እንዲዘረጋ ተደርጓል። የመጀመሪያ አመት የመዘጋጃ ፕሮግራም እንዲሆንና ከዚህ በፊት የመሰናዶ ሁለተኛ ደረጃ ትምህርት የነበረው የአጠቃላይ ሁለተኛ ደረጃ ትምህርት አካል እንዲሆን ለስሪያችን ፈተናው ይቆምና ተማሪዎቹ የሁለተኛ ደረጃ ትምህርት ለስራ የሚያዘጋጅና ለከፍተኛ ትምህርት መግቢያ ሆኖ የሚዘጋጅ እንዲሆን ተደርጎ የአጠቃላይ ዜጎች እስከ አስራ ስምንት ዓመታቸው በአጠቃላይ ትምህርት እንዲቆይ ይደረጋል። የከፍተኛ ትምህርት ስልጠናን በተመለከተ ዩኒቨርስቲዎች የጥናትና ምርምር ዩኒቨርሲቲ፣ የተግባር ሳይንስ ዩኒቨርሲቲና የአጠቃላይ ትምህርት ዩኒቨርሲቲ በሚል ከሀገሪቱ የሰው ኃይል ፍላጎት ጋር በሚጣጣም መልኩ እንደሚዋቀሩም ዶክተር ጥላይ ነግረውናል። ከቀደመው በተለየ ወደ ዩኒቨርሲቲ የሚገቡ ተማሪዎች አራት ዓመታትን በትምህርት ያሳልፋሉ። ከዚህ መካከል አንደኛው ዓመት አጠቃላይ ሀገራዊ ግንዛቤ ላይ ትኩረት እንደሚያደርግ ጠቅሰዋል። ተማሪዎቹ ወደ ዩኒቨርሲቲ በሚገቡበት ጊዜ የሚዘጋጁበት የሀገራቸውን ታሪክ፣ የሀገራቸውን ጂኦግራፊ፣ አንትሮፖሎጂ የቴክኖሎጂ ጋር የሚተዋወቁበትና በተቻለ መጠን የምርጫቸው ከሁለተኛ ዓመት በኋላ በውጤታቸውና በፍላጎታቸው እየታየ የሚመደቡበት ስነ ምግባር ይኖራል። ከተማሪዎች የተግባር ልምምድ እንዲሁም ከውጭ መጋራት ጋር የተያያዙ ለውጦችም ይደረጋሉ ተብሏል። ሀገር በቀል ቋንቋዎች የምርምርና የማስተማሪያ ቋንቋዎች እንዲደረጉ እንደሚሰራም ሰምተናል። የትምህርት ጥራት ጉድለትን በተመለከተ እንደ መንስኤ ከሚጠቀሱት መካከል አንዱ የትምህርት ፊት አውራሪ እንዲሆኑ የሚመረጡ መምህራን ብቃት ዝቅተኛ የመሆኑ ጉዳይ ነው ትምህርት ሚኒስቴር ከ2012 የኢትዮጵያ አቆጣጠር ጀምሮ ለማስተዋወቅ ባቀደው አዲስ ማሻሻያ ላይ ይህንን ችግር ለመቀነስ ብቁ መምህራንን ለመቅጠር ማሰቡን ዶክተር ጥላዬ ጌቴ ይናገራሉ። በዚህም መሰረት የቅድመ መደበኛ ትምህርት መምህራን ዝቅተኛ መስፈርት 12ተኛ ክፍል አጠናቆ ሶስት ዓመት በዘርፉ የሰለጠነ፣ ከአንደኛ እስከ ስምንተኛ ክፍል ማስተማር የሚፈልግ ደግሞ የመጀመሪያ ዲግሪ እንዲይዝ፣ የሁለተኛ ደረጃ ትምህርት መምህር ለመሆን ደግሞ የማስተርስ ዲግሪ እንደሚያስፈልግ ይናገራሉ። በቴክኒክና ሙያ ሥልጠና የደረጃ አንድና ደረጃ ሁለት እርከኖች ላይ ሥልጠና ለመስጠት መምህራን የመጀመሪያ ዲግሪ እንደሚጠበቅባቸው ከዚያ በላይ ያሉትን ደግሞ ማስተርስ ዲግሪ፣ ተባባሪ ፕሮፌሰርና ከዚያ በላይ የትምህርት ዝግጅት ያላቸው መምህራን እንዲያስተምሩባቸው እንደሚደረግ አስታውቀዋል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። ሀብታሙን ለዘገባው እናመሰግናለን። አድማጮች፣ የምትከታተሉት ከጋቢና ቪኦኤ የሚተላለፍላችሁን ፕሮግራም ነው። ወደ ተከታዩ ዘገባችን እናልፋለን። ሴቶች በጋቢና አሁ፣ እንግዲህ ሴቶች በጋቢና ላይ ዛሬ ብርክታዊ ብርክታዊት ጥጋቡን ይዘናል። ብርክታዊት ፀሐይ መማር ትወዳለች። አሳትፎኝ ትናንሾቹ ጠያቄዎች ና የጥበብ ልጆች የተሰኙ የህጻናትና የቴሌቪዥን ፕሮግራሞች አሏት። እንግዲህ የጥበብ ልጆች በተሰኙት የካርቱን ገጸ ባህሪያት በመጠቀም ወጣት ሴት ልጆችን ድፍረትን እንዲላበሱ ያላቻ ጋብቻን፣ ግርዛትንና በሴትነታቸው የሚደርሱባቸውን ጥቃቶች እንዲታገሉ ታበረታታለች። በስራዎቿ ማለት ነው ኢትዮጵያ ውስጥ ባሉ አራት መቶ ትምህርት ቤቶች ውስጥም የፀሐይ ጥግ ኖሯት ተጨማሪ ልጆች ይወያዩባቸዋል። ከኤደን ገረመው ጋር አጭር ቆይታ አድርጋለች። ኤደን ቆይታቸውን እንደሚከተለው አሰናድተዋለች። የዛሬ 14 ዓመት አንዲት የመጀመሪያ ደረጃ መምህርት ስራዋን ቆም አድርጋ የምታስተምራቸውን ልጆች ገመገመች በራሷ ክፍል ውስጥ ብቻ ያሉትን ሳይሆን በአጠቃላይ ወደ ተማሪ ቤቱ የሚመጡት ህጻናት ልጆች ያሉበት የትምህርት ደረጃ፣ የሚያነቡት የትምህርት መጽሐፍት እድሜያቸውን ያላገናዘበና በስድ ንባብ የተሞላ የመማር ፍላጎትን የሚያቀጨጩ መሆኑ ቁጭት ፈጠረባት። ይህንን ክፍተት ለማሻሻል ምን ላድርግ ብላ አጽንኦት ሰጥታ ካሰበች በኋላ ስራዋን ለቃ አቤቷ ተከተተች። በግል መኖሪያ ቤቷ ውስጥ ከባለቤቷ ጋር አብራ በመሆን ፀሐይ መማር ትወዳለች በሚል ርዕስ የአሻንጉሊት ትርኢት ቀርጻ ወደ መገናኛ ብዙሀን በመምጣት በብዙ ህጻናት ልብ ውስጥ የመማር የማንበብና የመጠየቅ ፍቅር እንዲኖር ስራዋን ጀመረች። ይህች ሴት የዛሬዋ እንግዳዬ ብርክታዊት ጥጋቡ ናት። የዊስኬትስ ወርክሾፕ አጋር መስራች ስራ አስኪያጅና የፈጠራ ዳይሬክተርም ናት። ብርክታዊት ወደዚህ ስራ እንድትገባ የገፋፋትንና ያስተዋለችውን ክፍተት እንዲት ነግረናለች። ወደ ስራ ለምትገባ መምህር ነበርኩኝ አሁንም በልቤ በተግባሪ መምህር ነው ብዬ ለማመን ያንን ደግሞ የማደርግበት መንገድ የተለየ ነው። ክፍል ውስጥ ልጆችን የማስተምረው አሁን ሊመጣሁት ቴሌቪዥን፣ የተለያዩ የመገናኛ ብዙሀንን በመጠቀም ነው። እንደ መምህር ስራት ትምህርታችን ውስጥ ያለው ትልቁ ክፍተት የቅድመ መደበኛ ትምህርት ነው። በአጠቃላይ የትምህርት ውጤታችን ስናይ ልጆቻችን አንባቢ አይደሉም፣ ወይም ደግሞ ችግሮችን የመፍታት የተለያዩ በእድሜያቸው ማዳበር ያለባቸውን ክህሎቱ ማዳበር እየቻሉ አይደለም። ስለዚህ ከአመት ወደ አመት የምናየው የልቀት ክህሎች ዝቅ እያለ ዝቅ እያለ እየሄደ ነው እና ያ ደግሞ እንኳን እነሱም በዓለም አቀፍ ተወዳዳሪ ልጆች ሊያደርጋቸው የተሻለ ዜጋያ መሆን እድላቸው በጣም ጠባብ ይሆናል። ይህንን ክፍተት አይታ የጀመረችው ስራ አድማሱን እያሰፋ መጥቶ ፀሐይ መማር ትወዳለች በጃፓን ዓለም አቀፍ የትምህርት ሚዲያ ሽልማት የፕሬክ ጁኒየርስ የዓለም አቀፍ የህጻናት ቴሌቪዥን የቀጣይ ትውልድ ና ሌሎችንም ሽልማቶችን አገኘች። በዚህ የተበረታታችው ብርክታዊት በኢትዮጵያ ውስጥ ሳይንሳዊ ጠያቂ ትውልድ እንዲፈጠር፣ ትናንሾቹ ጠያቂዎች፣ እንዲሁም ደግሞ አሳትፉኝ የአንድ ደቂቃ ፊልም በልጆች ለልጆች መስራት ጀመረች። በዚህ ጊዜ በኢትዮጵያ ውስጥ ባሉ የተለያዩ ክልሎች ወደ 412 ትምህርት ቤቶች የፀሐይ ጥግን በመያዝ ስራዎቿን ማሳየትና በዊስኪድስ የታተሙ ስዕላዊ መጽሐፍቶችንም የማዳረስ ስራዋን ጎን ለጎን መስራት መቀጠሏን ትገልጻለች። በዚህ ወቅት ግን በሴት ተማሪዎች ላይ ያለው ጫና ከፍተኛ መሆኑን ሴቶችም የራሳቸውን ጀግኖች እንደሌሏቸው አስተውያለሁ ትለናለች። ከዚህም በመነሳት የሴት ልጅ ግርዛትን፣ ያለዕድሜ ጋብቻን በማዋዛት ለማድረስ የጥበብ ሴቶች የተሰኙ ሶስት ልዕለ ሀያላን ገጸ ባህርያቶችን ፈጥራ ማሳየት መጀመሯን ትገልጸልናለች። መጀመሪያም በፀሐይ ውስጥ ራሱ የስርዓተ ጾታን ትምህርት እንደ አንድ ርዕስ ብቻ ወስዶ መስራት ሳይሆን በዕለት ተዕለት ህይወታችን በቃ ማየት አለብን። የፀሐይ አያት፣ የጎረቤት እነዚህ የሚመጡት ገጸ ባህሪያት በሙሉ በጣም ታስቦባቸው ነበር የሚመጡት። እና ከዛ ባሻገር ደግሞ የአሳትፎ የሚሰራ ከተማ ወጥተን ብዙ ጊዜ እድል አግኝተው የማያውቁ ልጆችን ስንፈልግ ሴቶች ይገዛሉ። ስለዚህ የሚያነሷቸው ችግሮች አላቻ ጋብቻ ወይም ደግሞ ወደ ከተማ መሰደድ ከዛ ደግሞ በዛ ውስጥ ብዙ አይነት ሰቆቃ ይደርሰባቸዋል፣ እና በአጠቃላይ ለሴት ልጅ የሚሰጠው አመለካከት ለምሳሌ ኢትዮጵያ ውስጥ ከአምስት አንዷ ከአስራ አምስት ዓመት በታች ተድራለች ሲባል ለእኛ ቁጥር ነው። ግን እነዛን ደግሞ በአካል ሄዶ የአስራ አምስት አመት ልጅ ተድራ የቤት ኃላፊ ሆና ማየት ማለት ምን ማለት ነው? ልጅ አቅፋ ማየት ምን ማለት ነው? ከዛ በመነሳት የጥበብ ልጆች ምንድን ነው የሚያደርገው? አዲስ አይነት እይታ ማምጣት መጠረስ ያም ምንድነው ሴቶችን ከዚህ በፊት አይተናቸው በሚያናቀው ሁኔታ ማሳየት። ለምሳሌ ሴቶችን እንደ ታላቅ ኃይል ያላቸው ገጸ ባህሪያት አድርጎ ማየት ብዙ አልተለመደም። በአለምን እስካሁን የሚሰሯቸው ትልቅ የአኒሜሽን በብዛት ማለት ይቻላል ገጸ ባህሪያቸው ወንዶች ናቸው። እና ያንን አይነት የዚህ ትልቅ ኃይል ያላቸው አይነት ገጸ ባህሪ ለሴቶች አገናቅፎ እነዛ ሴቶች ደግሞ ያንን ኃይል የሚጠቀሙት ያለ እድሜ መዳረን ደግሞ ጾታዊ ጥቃት የወር አበባ ስለ እንደዚህ አይነት ነገር ላይ እየሰራ ነው እንገኛለን። በዛ ውስጥ ነው ተሻለች ኢትዮጵያ፣ የተሻለች አፍሪካ ማየት የምንችለው ብለን በዛ ትልቅ ራእይ ነው ይህን ፕሮግራም ይዘን ነው። በመጨረሻም በዊስኪድስ ውስጥ ያሉት ፕሮግራሞች እየሰፉ መጥተው ከአማርኛ ውጪ በሶማሌኛ፣ በትግረኛ፣ ኦሮምኛ፣ ሲዳምኛ፣ ወላይተኛና ሀደግያ ጭምር ተተርጎመው ወደ ህዝብ ለመድረስ እየተሰሩ መሆኑን አጫውታኛለች። ብርክታዊትም የጥበብ ልጆችን ይዛ ጉዞ አንቀጥላለች። የዛሬ ሁለት ዓመት ጀምሮ በአማርኛ መታየት የጀመረው ፊልም ከኢትዮጵያ አልፎ ሌሎች አፍሪካውያን ልጆችም እንደዚሁ ሴት አፍሪካዊት ልዕለ ኃያል ገጸ ባህሪ ስለምታስፈልጋቸው ለሴት አፍሪካውያን ህጻናት ተፈጥሮላቸው በቀረበላ ጥያቄ መስረት የጥበብ ልጆችን ኢትዮጵያዊ ብቻ ሳይሆን አፍሪካዊም እንዲሆኑ እየሰራ መሆኗን ገልጻልኛለች። በትምህርትም ሆነ በሴቶች ጥቃት ላይ ለውጥ ለማምጣት ሚዲያ ትልቅ ትልቅ ተጽዕኖ እንዳለውም ታሳስባለች። ኤደንና እንግዳዋን እናመሰግናለን። እንግዲህ በጣም በርካታ ብዙ ነገሮችን ነው የምትሰራው እና መልሰን ደግሞ በሌላ ጊዜ እናመጣታለን። አድማጮቻችን፣ አሁን ተከታዩ ዘገባችን የዘጋቢዎች መስኮት ነው። በነገው እለት የአሸንዳ በዓል መከበር ይጀምራል። በዓሉን ለማድመቅ የአሸንዳ ልጆች እያደረጉት ያለውን ዝግጅት አስመልክቶ ሙሉ ጌታ ጽባህ አነጋግሯቸዋል። በተከታዩ ዘገባ ያስደምጠናል። በትግራይ አሸንዳ ማሪያ እንዲሁም አይንዋሪ በመባል ይታወቃል። ይህ በዓል በሴቶች የሚከበር ውብ በዓል ነው። በነገ እለት መከበር ለሚጀመረውን የአሸንዳ በዓል ዝግጅት አስመልክቶ ደቅ አሸንዳ ወይም ደግሞ የአሸንዳ ልጆች በባህላዊ ልብስ መሸጫ፣ ጌጣጌጥ በሚገዙበትና ሹሩባ በሚሰሩበት ቦታዎች አግኝቼ አነጋግሬያቸዋለሁ። ከአዲስ አበባ የአሸንዳ በዓል ለማክበር ወደ መቀለ ከተማ መጥታ ባህላዊ ልብስ ስትገዛ ያገኘኋት ራሄል ካላዩ በጣም ደስ ይላል ይኖራል ደመቀዋል። በጣም እንደምታይ መንገዱ ምናምን ደስ ይላል። ግርግሩ ለመድር ይባላል። እነሱን ለመግዛት ነው ያሰብ አሁን በጣም ነው የደመቀው። ህዝብ በዝቷል ምናምን ከዚህ በፊትም ደማቅ ነው፣ ግን አሁን ደግሞ ይበልጥ በጣም ደመቀ። ከኤርትራም ሰዎች አሉ ምናምን በጣም ደስ ይላል። ከአዲስ አበባ ይበልጥ እዚህ ይከበራል። ለዛ ነው ከአዲስ አበባ ይበልጥ እዚህ ስለሚከበር በጉጉት እየጠበቅኩኝ አመት አመት ይመጣለሁ። ባህላዊ ልብሶች እየሰራ የሚሸጥ አቶ ሀፍታይ ገብረ ጻደው በአሸንዳ ጊዜ ገበያው ሞቅ ደመቅ ይላል ሲል ይናገራል። በብዛት የሚሸጡ ድርባድር የሚባሉ ዘበናዊ የሚሰሩ አሉ። ሬባን የሚባል ደሞ አለ። እነዚህ አይነት ነው አብዛኞች። ሽፎን የሚባል አዲስ የመጣው አለ። እሱ ነው የመረጡ። ባለፈው ድርባድር የተመረጠ ነው። በባህላዊ ልብሶች ደምቃ፣ ጋመ የተባለ ሽሩባ ተሰርታ፣ የአሸንዳ ጌጣጌጦች እየገዛች በአድ ሓቂ ገበያ ያገኘኋት ሜሪፋ ፋንታውን የተባለች የአሸንዳ ልጅ በበኩሏ አሸንዳ በጉጉት እየጠበቅኳት ነኝ ትላለች በጣም ደስ ይላል የው እንደምታየው የሚያማምሩ ጌጣጌጦች አሉ እና እየገዛው ነው ጸጉርሽም ተሰርተሻል ምን ይባላል ይህን ሹሩባ ጋመ ይባላል ጋመ ግልብጫ አለ ግን ጋመ ነው የሚያምሩ በጣም ነው ደስ የሚለው እንደምታየው ሁሉም ሰው አሸብርቀዋል ሹሩባ ተሰርተዋል ጌጣጌጥ እየገዛ ነው ደስ ይላል ከጉጉታችን የተነሳ ያው ሶስት ቀናችን ጸጉራችን ከተሰራን እንደለበስን ማለት ነው በ16 አይደለ በአሉ አሁን ያው እንደምታየው ዋዜማ ነው ሰው ዝግጅት ላይ ነው ጌጣጌጥ በመግዛት ልብስ ሽሩባ በመሰራት ምናምን ብዙ ሰዓታት ጠብቃ ጸጉሯን ሹሩባ ልትሰራ እየተዘጋጀች ያገኘኋት አልማዝ ካልአዩም ስለ አሸንዳ እንዲህ ትናገራለች በአሉ በጣም ደስ ይላል ስፔሻሊ ለእኛ ለሴቶች በጣም ደስ የሚልና የተለየ ስሜት አለው። እኔ አሁን ጠዋታ ሰዓት ነው የመጣሁት እና እስካሁን አልደረሰኝም። አሁን ኦልሬዲ ይደርሳል። እኔ ጋመ የሚባል ነው የምሰራው። አይነው ብዙ ሰአት ነው የጠበቅኩት፣ ግን ላሸንዳ የተለየ ፍቅር ስላለን ምንም አይመስለኝም። ደስ ነው የሚለኝ። ሌላ አይነትም እንሰራለን፣ ግን ብዙ ጊዜ ላሸንዳ የምንሰራው ይሄ ጋመ የሚባለው ነው፣ አብዛኛው ሰው የሚሰራው። በፀጉር ስራ የተሰማራች ትዕግስት አባተ በበኩላም እኛ አሁን ጋሜ ረግጸይፍ ሶስት ሽማግሌ የሚባል አለ፣ ኖርማል ግልብጭ የሚባል አለ ብዙ አይነት ነው። በብዛት ግን ጋሜ የሚባለው ሰው ይመርጠዋል። ለአሁን በጣም አሪፍ ነው የምንሰራው። ትንሽ ለሁሉም ሰው አለማዳረስ ችግር ይኖራል እንጂ ብዙ ሽሩባ ሰሪዎች አሉ። የአይኔ ማለት ትልቅ ነው። ብዙ ሰራተኛ አለን። ብዙ ሰው እናስተናግዳለን፣ ግን ለሁሉም አይደርስም። አስራ አምስት አስራ ስድስት ናቸው ሽሩባ ሰሪዎች። ግን ለሁሉም ይደርሳል አይደርስም አይታወቅም። ሁሉም ሰው ሽሩባ ስለሚሰራ ሙሉ ላሊት ምንም እረፍት የለም። ቀንና ሌሊት ይሄ ሁለት ቀን ሰው እስኪ ያልቅ ድረስ መስራት ነው። ወይዘሮ ከበዶ ገብረ ኪዳን በ1964 ዓ ም ህፃን ሆነው ነበር ወደ ትግራይ ባህል ማህበር የገቡት ለብዙ ዓመታት አሸንዳ እንደተጫወቱ ይናገራሉ። በአሸንዳ ጊዜ ስለሚዘፈኑ ዘፈኖችና የሚዘፈኑበት ጊዜም ሲገልጹ ከመጀመሪያ የምትገባበትና የምትወጣበት የምትጨርስበት አለስ

ትንሽ ያኛሳለን ማለት ነው የአሸንዳ ልጅ የምጠቀምባቸው ማስዋቢያዎች ሁሉ ባህላዊ መሆን አለባቸውም ይላሉ ወይዘሮ ከበዱ አለባበሱም ሽሩበውም ሁሉ ጌጣጌጡ ጠፍቶ ነበረ ጭራሽ መረ ጠፍቶ ነበር ለማለት ይቻላል ይወጣል አንዳንድ ነገር ይሆናል በ እየጠፋ ሂዶ ነበር አሁን እንደገና በተለይ በተለይ ወደ አምስት አራት ዓመት ሆነዋል በደንብ እየመጣ እየሞቀ ነው የሚመጣው። ከወላጆቻችን የወረስ ነው። እኛም እያሳየን። ቅይጥ የነበረ ልብስ ቅይጥ የነበረ ሽርቦ ቅይጥ የነበረ ለዛች ለሸንዳ ባህል የማትገልጽ ሲለበስ ሲሸረብ ምናምን ነበረ። አሁን እንደዚህ አይደለም። የእናቶቻችን እንደዚህ ነው የመጣው ወጉ። ማአርጎ አታጥፉ እያል አንዳንድ ትምህርት ልጆቻችንም እየተቀበሉ አሁን እያስተገበሩት ነው። ከነሐሴ 16 ጀምሮ ያሸንዳ በዓል በሁሉም የትግራይ አካባቢዎች በድምቀት ይከበራል። ለአሜሪካ ድምጽ ሙልጌታ ጽበሀ መቀለም። ሙልጌታን እናመሰግናለን። አድማጮች፣ አርብ ምሽት ደግሞ ከዚሁ በዓል ወደ ሰቆጣና አማራ ክልል የሚከበረውን በተመለከተ ዝግጅት ይዘን እንመለሳለን። አሁን ሰዓቱ እናንተን አድማጮቻችንን አስተያየት እየጠየቅንበት ነው። ኤደን አሁ እንግዲህ ያው ሁለት ሺ አስራ አንድ እየተገባደደ ነው። በዚህ አመት ውስጥም ብዙ መልካም ና አዎንታዊ ነገሮች እንዲሁም ደግሞ አሉታዊ ተጽዕኖ ያሳደሩ ነገሮች ተፈጥሯል። ወጣቶችን እንግዲህ እናንተን ጠይቃናችኋል። በሁለት ሺ አስራ አንድ ውስጥ ከተፈጠሩ ነገሮች በወጣቶች ላይ ተጽዕኖ ያሳደሩ ነገሮች ምንድን ናቸው ብላችሁ ታስባላችሁ? ሜሪ። እኔ በበ በጣም ትልቅ እና መልካም ነው ብዬ የማስበው በተለይ በይቅርታው በኩል መሪዎቿ ሊፈቱ የመኮሩት ነገሮች በኢትዮጵያ እና በኤርትራ መካከል ያለው በሀገራት መካከል አንድ ነገር ሆኖ፣ ኦቨሮል ግን በህብረተሰቡ መካከል ራሱ የተሰበከው የይቅርታና የፍቅር ስሜቱ ሞር ለወጣቱ መልካም መንገድ እናሳይቷል ብዬ አስባለሁ። ምክንያቱም እሱንም ያመጣው የራሱ የወጣት ግር ስለሆነ ማለት ነው ከዛ በፊት ሲታገል የነበረው ሲሰዋ የነበረው ወጣቱ ስለነበረ የወጣቱ ትግል ደግሞ ሄዶ ሄዶ እና ሰላም እርቅ መሆኑ የተሻለ ነገር ነው ያምናል ሰለሞን ቀናው ነጋሽ። ያው አሉታዊ ተጽዕኖ ካለው ልጀምርልሽ። በየቦታው በተለያዩ የሀገሪቱ ዩኒቨርሲቲዎች የተለያዩ ብሄርን ተኮር ያደረጉ ግጭቶች ሲካሄዱ ስለነበረ እዛ ላይ ተማሪዎች ሕይወት ጠፍተዋል ብዙ ንብረትን የተማሪ አካል ላይም ጉዳት ደርሷል፣ እና ተማሪው ላይ እንደ ተማሪ ነው የምነግርሽ ተማሪ ላይ በዚህ በጣም ስነ ልቦና የስነ ልቦና ጉዳት ደርሶበታል። አዎንታዊ ያው መሪያችን እየሰማው የለም እንጂ በጣም ትልቅ ነገር እያደረገ ነው። ችግኞችን እየተተከለ ነው። ከተለያዩ ሀገራት ሲሄድም በተለያዩ ሀገራት ያሉ እስረኞችም እያስፈታ እያመጣ ነው። ይሄ የበል የሚያሰኝ ትልቅ ነገር ነው እያስባለሁ ጉዳት ነው ጊዜ ይባላል ና ሁለት ሺህ አስራ ስምንት ከተካሄዱ ነገሮች ሴት ሚኒስትሮች ነው መሾማቸው አሪፍ። ከእነሱ በታች ይችላሉ። ሴት ተማሪዎች በስታት ይሆናል እና በቃ ይሄ ነገር አስደስቶኛል እና ሴት ተማሪዎችን ሴት ወጣቶችን የሚያነቃቃ ነገር ነው። በክልል የከፍተኛ ትምህርት ተቋማት ውስጥ ካሉ የብሔር ግጭቶችን እንዳሉታዊ ነገሮች አንስታችኋል። በሴቶች በአመራር ወደፊት መምጣትን፣ የስደተኞችን መመለስን፣ የሰላምና ፍቅር መሰበክ በ2011 ላይ ከተፈጠሩት መልካም ነገሮች መካከል ናችሁ ብላችሁናል። ሁላችሁንም እናመሰግናለን። አዎ በጣም እናመሰግናለን አድማጮች። እንግዲህ እንደዚህ አይነት አስተያየቶች ደግሞ ካሏችሁ በዝግጅቶቻችን ላይ የሚኖሯችሁንም አስተያየቶች ጨምራችሁ በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አድርሱን። እንዲሁም ደግሞ በስልክ ቁጥራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አርባ ሁለት የውስጥ መስመር አስራ አራት በሚለው ስልክ ደውሉ እና ለጋቢና ቪኦኤ ብላችሁ መልእክት ካስቀመጣችሁልን ይደርስናል ጋቢና ቪኦኤ አት ቪኦኤ እን ኒውስ ዶት ኮም የኢሜይል አድራሻችንን ተጠቀሙ። ጋቢና ቪኦኤ ብላችሁ ደግሞ የኢንስታግራም ገጻችንን ተከተሉ። አሁን ሰዓቱ እንግዲህ ወደ ሙዚቃ የምንሄድበት ነው። አዎ የዛሬው የጋቢና ቪዮ ዝግጅታችንን አጠናቀን እንግዲህ በዚሁ ልንሰናበታችሁ ነው። ፕሮግራሙን በመምራት አብረናችሁ የቆየ ነው ጽዮን ግርማና ኤደን ገረመው። ዝግጅታችንን ደግሞ በማቀናበር ማክቤል ያበሮ አብሮን ነበረ። የስርጭት መሀንዲሱም ከኛ ጋር ነበረ ወደ እናንተ አብሮን ለማድረስ ሲሰራ አምሽቷል። በሙዚቃ ምርጫ ነው የምንሰናበታችሁ። መልካም ምሽት ደናደሩ

አስተማሪ የልቤን ማናየ የመስገር ፈጣሪ ያነጫንጨኛል ከመሬት አንስቶ ጀግና ሐኪም ነኝ ባይ በሀገሩ ጠፍቶ መድኃኒት ሆነች በደም ስሬ ገብቶ በደም ስሬ ገብቶ! በላስፋውን ጥሩ አዋቂ አማካሪ ተሰበው ይበሉ ለንደን ተማሪ ደፋር የሆንኩትን ስላረገች ፍሬ